በደቡብ ክልል በ47 የምርጫ ክልሎች ምርጫ እንደሚካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ የደቡብና የሲዳማ ክልል ቅርንጫፍ አስታወቀ። ምርጫው በአጉሜ 1 2013 ዓ ም የሚደረግ ሲሆን 22 የምርጫ ጣቢያዎች ውሳኔ ሕዝብ የሚካሄድባቸው ሲሆኑ የቀሩት ምርጫ ቦርድ እንደገና ምርጫው እንዲካሄድባቸው የወሰነባቸውና በጸጥታ ችግር ምክንያት ምርጫ ያልተደረገባቸው መሆኑም ተገልጿል። የሀዋሳው ዘጋቢያችን ዮናታን ዘብዲዎስ ዝርዝሩን ያሰማናል። በደቡብ ክልል በመጀመሪያው ዙር ሰኔ 14 2013 ዓመተ ምህረት ምርጫ ባልተካሄደባቸው ክልሎች ምርጫ ማካሄድ የሚያስችል እንቅስቃሴ የተደረገ እንደሆነም የብሔራዊ ምርጫ ቦርድ የደቡብና የሲዳማ ክልል ቅርንጫፍ አስተባባሪ አቶ ፍሬው በቀለ ለቪኦኤ ተናግሯል። በተለይ የጸጥታ ችግር የነበረባቸው የተወሰነ ምርጫ ክልሎች አሉ። ከመዝገባ ጋር የተያዘ ችግር ያለባቸው አሉ። በፍርድ ቤት ውሳኔ ደግሞ ወደ ሌላ ከቆጥራን እንዲደረግና ራሳቸው እንዲመርጡ የተደረገው አግባባት አሉ። እነኝም አሉ። በህትመት ምክንያት ደግሞ የተዘለሉ አሉ። በአጠቃላይ እነኝን ጨምሮ በአራቱ ምክንያቶች ወደ 25 ምርጫ ክልሎች ላይ ምርጫ በድጋ ድጋሚ ይደረጋል። እንደዚሁም የኢትዮጵያ ብሔራዊ ምርጫ ቦርድ በአንደኛ ዞን ምርጫ ተደርጎባቸው በተለያዩ ምክንያቶች ውርቅ የተደረጉና ድጋሚ ምርጫ እንዲደረግባቸው የተባሉ ሶስት አሉ እነኛንም ጨምሮ ምርጫ የሚደረጋል ማለት በክልላችን እሱ ብቻ ሳይሆን ሪፍረንደም ይደረጋል። አጠቃላይ በምራዊ ኢትዮጵያ የሚገኙ አምስት ዞኖች ና አንድ ልዩ ወረዳን አካቶ ወደ ሀያ ሁለት ምርጫ ክልሎች ላይ በዚህ አካባቢ ምርጫ ይደረጋል። በነኝም በነኛ ሀያ ሁለት ምርጫ ክልሎች ላይ ወደ አንድ ሺ ስድስት መቶ ስምንት ምርጫ ጣቢያዎች ላይ ምርጫ የምደረግበት አግባብ አለ ማለት ነው በአጉብ ቀደም ባልኩ ደግሞ በ25 ምርጫ ክልሎች ላይ ወደ 1682 ምርጫ ጣቢያዎች ላይ ያ ምርጫ ይደረጋል ማለት ነው። በአጠቃላይ በክልላችን በርከት ያሉ ምርጫ ክልሎች ላይ ምርጫ ይደረጋል ማለት ነው። ጳጉሜ አንድ ላይ በክልሉ ጳጉሜ አንድ ምርጫ ከሚደረግባቸው 47 ምርጫ ጣቢያዎች ውስጥ 22ቱ የከፋም የሸካ የዳውሮ የቤንች ሸኮ የምዕራብ ኦሞ ዞኖችና የኮንታ ልዩ ወረዳ ህዝብ ውሳኔ ህዝብ የሚካሄድባቸው ሲሆን የተቀረቡት ምርጫ ቦርድ እንደገና ምርጫው እንዲካሄድባቸው የወሰነባቸውና በጸጥታ ችግ ችግር ምክንያት ምርጫው ያልተደረገባቸው መሆኑንም አስተባባሪው ተናግሯል። ለምርጫውም ዝግጅት መደረጉን ማተፍሮ ተናግሯል። የፍርድ ቤት ውሳኔ ያለ ኦረዲ ከውሳኔ መሰረት ማስተካከያ ተደርጎ ወደዚህ የሚደረግበት ነው። ስለዚህ መረጃዎችን የማደራጅ ስራ የተሰራ ነው። በአሁኑ ሰዓት በኢትዮጵያ በብሔራዊ ምርጫ ቦርድ በኩል ምርጫ ጣዎቹ በግልጽ ይታወቃሉ፣ ምርጫ ክልሎቹ ይታወቃሉ። የህትመት ጉዳይ አለ። ቀጥሎ ደግሞ የአስፈጻሚዎች ጉዳይ ስልጠናዎች አሉ። እነኚህ ያው ቅድመ ዝግጅቶች በብሔራዊ ምርጫ ቦርድ በኩል የተደረጉ ናቸው። እነኚህ ነገሮች የሄዱ ናቸው። ግን ያው ህዝቡን የማሳወቅ ስራ ቀጣይ የሚደረግበትን የማስገንዘብ ስራ የምንሄድበትን አግባቦችን በተመለከተ ም ምርጫ ቦርድ ጋር በመነጋገር እያስካሄድ ነው። እቅድ እያወጣን እንገኛለን ማለት ነው። ምርጫ ቦርድ በክልሉ ምርጫው እንደገና እንዲካሄድባቸው የወሰንባቸውንም አካባቢዎች አስታውሰዋል። አንዱ ገዲኦ ዞን ቡሌ ወረዳ ላይ ነው ቡሌ ምርጫ ክልል ላይ ነው። ሁለተኛው ጉራጌ ዞን መስቃና ማረቆ ቁጥር ሁለት ላይ ነው። ሶስተኛው በባስኬቶ ልዩ ወረዳ ባስኬቶ ልዩ ምርጫ ክልል ላይ ነው የሚደረግባቸው ማለት ነው። እንደገና ድጋሚ ቆጠራ የሚደረግበት ደቡብ ኦሞ ባኮ ጋዘር ቁጥር አንድ ላይ ድጋሚ ቆጠራ የተደረገ ይገኛል ማለት ነው። እነዚህ አካባቢዎች የሚደረጉት በጸጥታ ምክንያት ምርጫው ያልተደረገባቸው ቦታዎች ምርጫውን ለማካሄድ የሚያስችል አመላካች ሁኔታ የተፈጠረ መሆኑን ጠቁመው ነገር ግን አሁንም መፈተሽ ያለባቸው ነገሮች ስለመኖራቸውም አቶ ፍሬው ገልጧል። በጸጥታ ምክንያቶች የተራዘው ምርጫ ክልሎች አሉ። በተለይ ምዕራብ እናም በእጅ ሸኮሽ ላይ እነ ጉራ ፈርዳ አካባቢች ላይ እዛ ያለ ባለፈ ጸጥታ ምክንያት ነበር። አሁንም በቀጣይነት ከሚመለከተው ከአል ጋር ምርጫ ቦርድ የሚያስችል ሁኔታ አለ ብሎ የራሱ ግምገማ ያደርጋል። በርካታ ኬዞችም ስለነበሩ ነው እና ጉራ ፈርዳ አንድ ምርጫ ክልል ላይ ነው ያለው። እሱን በተመለከተ ያው ከሰላምና ጸጥታ ቢሮ ጋር እና ሌሎች ከሚመለከቱ አካል በመቀናጀት ጥናት አድርገን የሚመለከቱ አካል ደግሞ ሲደርስ ምደረገ ይሆናል ማለት ነው። በመጀመሪያው ዙር የተደረገው ምርጫ ውጤት ለሕዝብ ይፋ መደረጉና አሸናፊ ፓርቲ የታወቀበት የምርጫ ውጤት መታወቁ ምርጫው ባልተካሄደባቸው አካባቢዎች መራጮች ድምጽ ለመስጠት ያላቸውን ተነሳሽነት አይቀንስባቸውም ተብሎ ተጠየቁታ ትፍረውም የምርጫው ዋነኛ ዓላማ ወክሉን መምረጥ ነው ብሏል። የምርጫ ሂደቱም መደበኛ ነው ሲሉ ተናግሯል። በዋናነት ምርጫ መደረጉ አሸናፊና ተሸናፊን ለመለየት አንዱ ጉዳይ ቢሆንም በዋናነት ግን ዜጎች መብቶቻቸውን ለመጠቀም ነው፣ የሚወክላቸውን ሰው ለመምረጥ ነው። ስለዚህ እነኛ አካባቢ ደግሞ የሚወክላቸውን አልመረጡም፣ የሚወክላቸውን ለመምረጥ ስለሆነ የሚወክላቸውን የሚመርጡበት ሁኔታ ስለሆነ እኔ እዛው ከችግር ይፈጥራል ብዬ አይገሉ እነኛ አጠቃላይ መንግስት ለመስረት የሚያስችል ወንበር ሊያገኝ ይችላል። ግን ዜጎች እዚያ አካባቢ የሚወክላቸው ሰው መርጧል ወይ ብለን በምናመፅ አልመረጡም። ስላልመረጡ የእኔ ተወካይ ነው ብለው ነገር መርጡ በት ስለሆነ እኔ ተነቃቅቶ መብታቸው ይጠቀማሉ ብዬ ነው የምገምተው። መንግስት በመስረት አንድ ጉዳይ ሆኖ አብላጫ ድምጽ ኖሮ፣ ሁለተኛ ደግሞ ተወካይ መኖር ቁልፍ ነገር ስለሆነ ነው በዚያ ጓ ተነቃቅቶ ተወካን ለምረት ህዝቡ በንቃት መሳተፍ እንዳለበት ነው። ሁለተኛ ደግሞ እኛ ጋር የሚደረገው ምርጫ ብቻ አይደለም ሪፈረንደም ይደረጋል። አንዱ የምርጫ አካል ቢሆንም ሪፈረንደም ይደረጋል። ሪፈረንደም ደግሞ ፍላጎቱን የሚገልጽበት ከመሆኑ ጋር የተያይዘው እኔ ተነቃቅቶ ይደረጋል ብዬ ህዝቡም በጉጉት እየጠበቀ ነው ያለው። በደቡብ ክልል ባለፈው ሰኔ በሰማንያ ስምንት ምርጫ ክልሎች በሚሊዮኖች የሚቆጠሩ ዜጎች መምረጣቸውም አይዘነጋም። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ አዋሳም